K Alem. የፓራዳይስ ሰነዶች አፕል ቤይ የተባለውን የህግ ተቋም ጨምሮ በተለያዩ አገራት የንብረት አስተዳደር ስራ ላይ ከተሰማሩ ኩባንያዎች ሾልከው የወጡ 13.4 ሚሊዮን ዶሴዎች ይዘዋል። ሰነዶቹ ዝቅተኛ ግብር በሚያስከፍሉ አገራት ከተመዘገቡ 19 ኩባንያዎች ያፈተለኩ መረጃዎች ናቸው። መረጃዎቹን ይፋ ያደረጉት ዓለም አቀፉ የጋዜጠኞች ጥምረትና 95 የመገናኛ ብዙሀን አጋሮቹ ናቸው። ጀርመናዊው ኒኮላስ ራይሽተር ለወራት ሰነዶቹን ከመረመሩ ጋዜጠኞች መካከል አንዱ ነው። የፓራዳይዝ ሰነዶች ከታክስ ገነቶች የወጡ ምስጢራዊ ሰነዶች ጥርቅም ነው። ገንዘባቸውን ግብር በማይከፈልባቸው ሀገሮች የደበቁ አሊያም መክፈል የነበረባቸውን የግብር መጠን ለመቀነስ ግብር የማይከፈልባቸውን ሀገሮች የተጠቀሙ ሰዎችን ታሪኮች ይናገራሉ። በፓራዳይዝ ሰነዶች የኤሌክትሮኒክ መልእክት ልውውጦች፣ የንግድ ስምምነቶችና የባንክ ሰነዶች ጭምር ይገኙበታል። ግማሽ ያክሉ አፕል ባይ ከተባለው ኩባንያ የወጡ ናቸው። ኩባንያው በጎርጎሮሳዊው 1898 ዓ ም በቤርሙዳ የተመሠረተ ሲሆን በቨርጅን እና ካይማን ደሴቶች በሆንግ ኮንግ፣ ሞሪሺየስ፣ ሲሸልስ እና ሻንጋይ ቅርንጫፍ ቢሮዎች አሉት። የፍትሐዊ ታክስ ጥምረት ኃላፊ እና ተንታኙ ማርኩስ ማይንዘር የአሁኖቹን ከአንድ ዓመት ገደማ በፊት ይፋ ከተደረጉት የፓናማ ሰነዶች ጋር ያመሳስሏቸዋል። በዓለማችን ላይ ከፍ ያለ ስልጣን ያላቸው ሰዎች ዲሞክራሲ የጣልባቸውን ህግጋት እንዲያጭበረብሩ ሲያግዝ እጅ ከፍንጭ የተያዘው የህግ ተቋም ነው። በሙስና ህገ ወጥ የገንዘብ ዝውውርና ግብር ባለመክፈል ተግባር የተሰማሩ ከፍተኛ ገንዘብና ኃይል ያላቸው ኩባንያዎች አሊያም ፖለቲከኞች ናቸው። ይህ አጠቃላይ የስርዓት ችግር እንጂ የጥቂት ግለሰቦች ጉዳይ አለመሆኑንም ይጠቁማል። መቀመጫውን በሲንጋፖር ያደረገው ኤዥያ ሲቲ ትረስት የተባለ የህግ አማካሪ ተቋም ሌላው የሰነዶቹ ምንጭ ነው። በኩባንያው ድረገጽ እንደሰፈረው በሆንግ ኮንግ፣ ዱባይ፣ ኒውዚላንድ፣ ፓናማ እና ሳሙዋ ቅርንጫፍ ቢሮዎች አሉት። አፕል ባይ የተባለው ኩባንያ ባለፈው ወር የመረጃ ሰንዱቆቹ ከዓመት በፊት በሰርጎ ገቦች ተሰርስረው የደንበኞቹ መረጃ ሳያፈተልክ እንዳልቀረ ገልጦ ነበር። የጀርመኑ ዕለታዊ ጋዜጣ ዙዶይቸ ዛይቱንግ ሾልከ የወጡት ሰነዶች የደረሱት የመጀመሪያ መገናኛ ብዙኃን ነው። ከዓመት ገደማ በፊት በርካታ አፍሪቃውያንን ጨምሮ የናጠጡ ነጋዴዎችና ኩባንያዎችን ያጋለጡት የፓናማ ሰነዶችም ቀድሞ የደረሱት ለዚሁ ጋዜጣ ነበር። ትራንስፓረንሲ ኢንተርናሽናልን በኃላፊነት የሚመሩት ሮቢን ሆደስ ሰነዶቹ ያፍረጠረጡትን መረጃ አስደናቂ ይሉታል። እንዲህ ሚስጥራዊ መረጃ ሲያፈጠልክ በግዙፍነቱ ይህ ከፓናማ ሰነዶች ቀጥሎ ሁለተኛው ነው። እጅግ አስደናቂ ነው። ምክንያቱም ባለፈው ዓመት በዓለም ላይ ስላሉት ኩባንያዎችና ስውር አሰራር ላይ ሰፊ ውይይት ተጀምሮ ነበር። ይህኛው ግዙፍ ኩባንያዎችና ተጽዕኖ ፈጣሪ ፖለቲከኞች በንብረታቸው ላይ የሚከተሉትን ሚስጥራዊነት ያሳያል። አለም አቀፉ የጋዜጠኞች ጥምረት አሁን ይፋ በተደረጉት ሰነዶች ከ50 አገሮች የ120 ፖለቲከኞች ስሞች መገኘታቸውን አስታውቋል። የአሜሪካው ውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የንግድ ሚኒስትሩ ዊልበር ሮስ እና የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ የቅርብ አማካሪ በሰነዶቹ ከተጠቀሱ ስሞች መካከል ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አማካሪዎች፣ የካቢኔ አባላትና የገንዘብ ደጋፊዎቻቸው የዓለምን ቀልብ ከሳቡት ሰነዶች መካከል ስማቸው ሰፍሯል። የሮክ ኛው ቦኖ እና የፎርሙላ ዋን መኪና አሽከርካሪው ሉዊስ ሃሚልተንም ተካተውበታል። ግዙፎቹ የናይክ አፕል፣ ኡበር እና ፌስቡክ ኩባንያዎች የግብር ሕግጋት ያሉባቸውን ክፍተቶች በመጠቀም ሊከፍሉ ይገባ ከነበረ ግብር አምልጠዋል። የቅንጡ ስልኮች አምራቹ አፕል በውጭ ሀገር ከሚገኝ ጥሪቱ ከፍ ያለውን ከአየርላንድ ዝቅተኛ ግብር ወደሚከፈልባት የብሪታንያዋ ጀርሲ ደሴት አዘዋውሯል። አፕል ዝቅተኛ ታክስ የሚከፈልባትን አየርላንድ ትቶ ጀርሲን ማማተር የያዘው የአውሮፓ ህብረት አይርላንድ የግብር ህጉ ያለበትን ክፍተት በመድፈን እንድታስተካክል ጫና ሲያሳድር ነበር። ለኩባንያዎቹና ለናጠጡት ሀብታሞች ጥሪትን ከግብር የማሸሹን ስራ ከሚያቀላጥፉት አፕል ባይን መሰል ድርጅቶች የምስጢር ሰነዶች ሲያፈተልኩ የመጀመሪያው አይደለም። ከአንድ ዓመት ገደማ በፊት ሞዛክ ፎንሴካ ከተባለ ተመሳሳይ ተቋም ያፈተለኩ መረጃዎች ቁጣ ቀስቅሰው ነበር። ቁጣና ንዴቱ ግን የታሰበውን ያክል ፍሬ አለማፍራቱን ማርኩስ ማይንዘር ይናገራሉ። የፓናማ ሰነዶች ይፋ ከሆኑ በኋላ በርካታ ፖለቲካዊ ውትወታ ታዝበናል። እንዳለመታደል ሆኖ የተወሰደው እርምጃ ከጥያቄው ጋር አይስተካከልም። በጀርመንና በአውሮፓ ሕብረት ደረጃ የኩባንያዎች ትክክለኛ ባለቤቶችን የመመዝገብ አሰራር እንዲጠናከር ጥረት ተደርጓል። አሁንም በግዙፍ ኩባንያዎች ዘንድ ያለው ምስጢራዊ አሰራር እንዲቀንስ ግልጽ ግልጽነት እንዲሰፍን ከጀርመን መንግስት ጫና እየተደረገ ይገኛል። ለመንግስት ባለሥልጣናት ለቤተሰቦቻቸውና፣ የምስጢር አጋሮቻቸው ድብቅ ድርጅቶች በመመስረት ገንዘብ ለማዘዋወር ህጋዊ ይሁን ህገወጥ ግብይት የሚፈጽሙት ኩባንያዎችን የመቆጣጠሩ ተግባር በመንግስታት እጅ ነው። የአገራት ህግጋት ያሉባቸውን ክፍተቶች ስልጣኑንም ገንዘቡንም የያዙ ሰዎች ሊፈቱ የመሞክራቸው ነገር አጠራጣሪ ቢመስልም እንደ ሮቢን ሆረስ ያሉ ሰዎች የለውጥ እርምጃ አለ ብለው ያምናሉማንነታቸው ባለቤታቸውና ምንነታቸው በግልጽ የማይታወቅ አጠራጣሪ ኩባንያዎችን ትክክለኛ ባለቤት መለየትና መመዝገብ ለችግሩ መፍትሄ እንደሚሆን ሆደ ስምነታቸው ነው። ወደፊት ይደረጋል ብቻ ሳይሆን አሁንም እየተደረገ ነው። በዩናይትድ ኪንግደም ይህ ተጀምሯል። ዴንማርክና ዩክሬንን ጨምሮ በመላው ዓለም ያሉ ሀገሮች የኩባንያ ባለቤቶችን ትክክለኛ ማንነት ለመመዝገብ ጥረት እየተደረገ ነው። ከኩባንያዎቹ ጀርባ ማን እንዳለ ኩባንያዎች ማን እንደሚጠቀም ማወቅ እጅግ አንገብጋቢ ጉዳይ ነው። የብሪታንያዋ ንግስት ኤልሳቤጥ ሁለተኛ ወደ አስር ሚሊዮን ዶላር ገደማ የግል ገንዘብ በካይማን ደሴቶችና በቤርሙዳ መገኘቱን የፓራዳይስ ሰነዶች ጠቁመዋል። ገንዘቡ ለህገወጥ ተግባር ስለመዋሉም ሆነ ንግስቲቱ የግብር ግዴታቸውን ቸል ስለማለታቸው የተገለጠ ነገር የለም። ቢሆንም የብሪታንያ መንግስት የበላይ ሆነው ሳለ ገንዘባቸው ከዶሴው ጋር መያያዙ አነጋጋሪ ሆኗል። የአሜሪካው የንግድ ሚኒስትር ስማቸው የተነሳው የአገራቸው ፖለቲከኞች አብዝተው ከሚኮንኗት ሩሲያ ፕሬዝደንት ቭላዲሚር ፑቲን የቅርብ ሰዎች ጋር ነው። አሁን ይፋ የተደረጉት ሰነዶች ገና ምስጢራዊውን የአሰራር ስርዓት የሚያጋልጡ የመጀመሪያ ምዕራፍ ናቸው። በመጪዎቹ ሳምንታት ከፍ ያለ ስልጣን ያላቸው ሹማምንት፣ የስራ አጋሮቻቸውና እጅግ ጥቂት የሚባሉት የናጠጡ ሀብታሞች ገንዘባቸውን ለማሸሽ የሚከተሏቸውን አሰራሮች የሚያጋልጡ ሰነዶች ይጠበቃል። ቃሉ ማርኩስ ማይንዘር የሚመሩት የፍትሐዊ ግብር ጥምረት አገሮች ግዙፎቹን ኩባንያዎች የዓለም ትርፍ ግብር እንዲያስከፍሏቸው ጥሪ አቅርቧል። አሁን ባለው የግብር ስርዓት አገሮች በድንበራቸው ውስጥ ብቻ የሚገኙ ቅርንጫፎችን ብቻ በማስከፈል የተወሰነ መሆኑን የገለጠው ድርጅቱ አሰራሩ አፕል እና ናይክን የመሳሰሉ ኩባንያዎች ዝቅተኛ ገቢ ወዳለበት እንዲነጉዱ ፈቅዶላቸዋል ሲል ተችቷል። ማርኩስ ራሳቸው ግን ባለጠጎችና ግዙፍ ኩባንያዎች ከግብር ዘወር እንዲሉ የሚያስችለውን አሰራር መንግስታት መቀየር ስለመቻላቸው ጥርጣሬ አላቸው። አሰራሩ እንዲዘልቅ የሚሹ መንግስታትና የመንግስታት ክፍልፋዮች አሉ። ምክንያቱም እጅግ አስደናቂ የገንዘብ ማምረቻ አሰራር ነው። የባለጠጎቹ ከእይታ ለመሰወር ተጠያቂነትን ለማምለጥና ኃላፊነትን ለመሸሽ ይረዳቸዋል። ስለዚህ አሁንም አሰራሩ እንዲቀጥል የሚሻ ጠጣር ፖለቲካዊ ፍላጎት አለ። የባለጠጎቹን ገንዘብ ከግብር ባለስልጣናት ተቆጣጣሪዎችና የወን የወንጀል መርማሪዎች አርቀው ቢደብቁም እንኳ የግብር ገነት የሚባሉት ሀገራት የሚከተሉት አሰራር ሕጋዊ ነው። ሰነዶቹን ከመረመሩት መካከል አንዱ የሆነው የብሪታንያው ዘጋርዲያን ጋዜጣ እንደሚለው ግን የህግጋት ክፍተት በአገሮችና ፖለቲከኞች ላይ የተጣሉ ማዕቀቦችን ለመሻገር ባለውረቶችና ኩባንያዎች ያላቸውን ሕገወጥ ግንኙነት ለመደበቅ ጭምር ስራ ላይ ሲውል ይታያል። በባለፈው ዓመት የፓናማ ሰነዶች ይፋ ከሆኑ በኋላ አሰራሩ ውስብስብ ከሚገመተውም በላይ ግዙፍ መሆኑ ገሃድ እየሆነ መጥቷል። አሰራሩን የሚዘውሩት ተቋማትም ይሁን ከግብር የሚሸሹት ባለውረቶች ምስጢር መጋለጡ የሚፈይደው ነገር መኖሩ ሌላ ጥያቄ ነው። አድማጮች፣ የዛሬው መሰናዱ ጠናቀቀ። እሸቴ በቀለ ነኝ። ጠና